እንደምናመሻችሁ የጋቢና ቪዮኤ አድማጮች፣ የዛሬ እረቡ መስከረም 7 2011 ዓ ም ምሽት ጉድ ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። በምዕራብ ወለጋ መንዲ ከተማ ትላንትና በመንግስት ወታደራዊ ሰፈር ላይ በተወረወረ ቦምብ አንድ ሰው መገደሉና ሶስት ሰዎች መቅሰላቸውን የዞኑ አስተዳዳሪ አስታወቁ። magaalaa mandiisatti በመንዲ ስለተፈጸመው የቦምብ ጥቃትና በጉሊሶ ከተማም በከንቲባው ላይ እርምጃ መወሰዱን መረጃ ደርሶናል። በሁለቱም ቦታ ጥቃቱን የፈጸሙት አባ ገዳዎች፣ አገር ሽማግሌዎች፣ የሃይማኖት አባቶችና መንግስት ያደረገላቸውን የሰላም ጥሪ ሳይቀበሉ በጫካ የቀሩ የኦነግ ሸኔ ሸማቂዎች እንደሆኑ ነው የሚታሰበው። የዞኑ ዋና አስተዳዳሪ አቶ ኤልያስ ውመታ ናቸው። ዘርዘር ያለውን ዘገባ ይዘን እንመለሳለን። የኤርትራ መንግስት ከ18 ዓመታት በፊት ከህግ ውጭ አስሯቸው የሚገኘውን 28 የፖለቲካ ሰዎችና ጋዜጠኞች ያለምንም ቅድመ ሁኔታ በአፋጣኝ እንዲለቅ ዓለም አቀፉ የሰብአዊ መንግስት ተሟጋች ድርጅት አምነስቲ ኢንተርናሽናል ጠየቀ። ሚ ኦፍ ም ም ኦፍ ም ር ኢን ማንም አይቷቸው አያውቅም። አብዛኞቹም የጤናቸው ሁኔታ በምን ሁኔታ ላይ እንዳለ አይታወቅም። በሕይወት ስለመኖር አለመኖራቸው እንኳን የሚያመለክት ፍንጭ የለም። የኤርትራ መንግስትን በተመለከተ መግለጫ ያወጣው የአምነስቲ የቀስቀሳና የመንግስት ግንኙነት ክፍትል ክፍል ምክትል ዳይሬክተር አዶቴ አኩዌ ናቸው። ሙሉ ዘገባውን እንመለስበታለን። በኢትዮጵያ ፈር ቀዳጅ ከሆኑ የመጓጓዣ አሳላጮች መካከል አንዱ የሆነውን ራይድን በተመለከተ ዘገባም ይዘናል። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ሌሎች ለምሽቱ ያዘጋጀናቸው ብዙ ዘገባዎችን ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና ኤደን ገረመው አብረናችሁ እንሆናለን። በቅድሚያ ግን የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናሰማችሁ። በህዳሴው ግድብ ዙሪያ ካይሮ በተደረገ የሶስትዮሽ ድርድር በግድቡ ውሃ ሞላል ሂደት ላይ የሚቀጥለው ዙር ከሶስቱም ሀገሮች የሚቀርቡ መሪ ሀሳቦች ላይ ለመወያየት መስማማታቸው ተነገረ። ኢትዮጵያ በአባይ ላይ የሀይል ማመንጫዎችን መሪ እቅዷን ተከትላ እንደምትገነባ የሀገሪቱ የውሃ የመስኖ ሀይል ሚኒስቴር ዛሬ አስታውቀዋል። አድማጮች፣ የዚህን ዜና ዝርዝር ያለ ዘገባ ከምሽቱ ሶስት ሰዓት በሚኖረን ጊዜ ይዘ እንመለሳለን። በሌላ ዜና ደግሞ የኢሬቻ በዓልን በተመለከተ ሩጫ ሊካሄድ መሆኑ ታውቋል። ይህንን የሩጫ ስነስርዓቱን በተመለከተ ዛሬ መግለጫ ተሰጥቷል። የዚህንም መግለጫ ዝርዝር ያለ ዘገባ ከምሽቱ ሶስት ሰዓት በሚኖረን ጊዜ ይዘን እንመለሳለን ሩዋንዳ በጦርነት ወንጀል ይፈለጋል የተባለው የራንዳ ሁቱ ሚሊሻ መሪ በኮንጎ ዴሞክራሲያዊ ሪፐብሊክ መገደሉ ታወቀ። የሩዋንዳ አህርነት ዴሞክራሲያዊ ኃይሎች የተባለው ቡድን መሪ ሲልቨስተር ማዱ ኩሙራ ዛሬ ማለዳ ላይ በኮንጎ ሰሜን ኪቮ ክፍል ሀገር እንደ ተገደለ በክልሉ ያሉት ወታደራዊ ምንጮች ለአሜሪካ ድምጽ የማዕከላዊ አፍሪቃ አገልግሎት ተናግረዋል። የኮንጎ ወታደራዊ ኃይል ስለ ሚሊሻው መሪ መሞት በትዊተር አረጋግጧል። ወታደራዊ ኃይሎች ሙዱ ኩሙራን ሩዋንዳ ሩዋንዳና ኡጋንዳን በሚያዋስነው ድንበር አጠገብ በሚገኘው ሩትሽሩ ግዛት ገድለዋል ይላል በትዊተር ላይ የተላለፈው መልእክት። እስራኤል ውስጥ ትላንትና በተካሄደው ብሔራዊ ምርጫ ሙሉ በሙሉ አሸናፊ ሆኖ የወጣ የለም ተባለ። በአሁኑ ወቅት ከሞላ ጎደል ሁሉም የምርጫ ድምጾች የተቆጠሩ ሲሆን የቀድሞው የእስራኤል ወታደራዊ ኤታማጆርሹም ቤኒ ጋንስ መሀለኛ አቋም ያለው ሰማያዊና ነጭ ፓርቲ የቤንያሚን ኔታንያሁ ሊኩድ ፓርቲን በጥቂት በልጧል። ይሁንና ሁለቱም ፓርቲዎች መቶ ሀያ መቀመጫዎች ባሉት ምክር ቤት የብዝሀነት ቦታን ይዘው መንግስት ለመመስረት የሚያስፈልገውን ስልሳ አንድ መቀመጫ ችን ለማግኘት አልቻሉም። አድማጮች፣ ለሰዓቱ የያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር አብራችን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ወደ ቀዳሚው የዕለቱ ርዕሳችንን አስደምጣችሁ በምዕራብ ወለጋ መንዲ ከተማ ትላንት በመንግስት ወታደራዊ ሰፈር ላይ በተወረወረ ቦምብ አንድ ሰው መገደሉንና ሶስት ሰዎች መቁሰላቸውን የዞኑ አስተዳዳሪ አስታወቁ። ለትላንቱ የቦምብ ጥቃትም ሆነ ቀደም ሲል በጉሊሶ ከተማ ከንቲባ ላይ ለተፈጸመው ግድያ ተጠያቂው በአካባቢው የሚንቀሳቀሰው ታጣቂ ቡድን ኦነግ ሸኔ ነው ሲሉ የዞኑ አስተዳዳሪ አቶ ኤልያስ ኡመታ ለቪኦኤ በሰጡት ቃል ተናግረዋል። የሸማቂዎቹ መሪ ናቸው የሚባሉትን ሰው ኩምሳ ድሪባ ወይም ጃል መሮን በስልክ ለማነጋገር ተሞክሯል። ክሶቹ ላይ ምላሽም ሰጥተዋል። ሪፖርተራችን አኮር መልካ ተከታዩን ዘገባ አሰናድቷል። በምዕራብ ወለጋ መንዲ ከተማ ውስጥ በሚገኝ ወታደራዊ ሰፈር ላይ ትናንት ከረፋዱ አምስት ሰዓት ገደማ ተፈጸመ ያለውን ጥቃት ማየቱን አንድ ማኝ እንዲህ ይገልጻል። እኔ የመንግስት ወታደሮች የሰፈሩበት አካባቢ ነበርኩ። ከቀኑ ለአምስት ሰዓት ሉብ ጉዳይ ላይ ትልቅ የፍንዳታ ድምፅ ተሰማ። የቦምብ ፍንዳታ እንደሆነ ያስታውቅ ነበር። ከጥቂት ደቂቃዎችን በኋላ ከግቢ ውስጥ ጩኸትና ለቅሶ ተሰማ።

ማንነቱ እንዳይገለጽ የጠየቀው የዓይን እማኝ ነኝ ያለው ሰው ቦምቡን የወረወረውን ሰው ማንነት እንደማያውቅ ተናግሯል። በጥቃቱ የተገደለውንም ሆነ የቆሰሉትን ሰዎች ቤተሰቦች በስልክ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። የመንዲ ሆስፒታል የሕክምና ላፊ ዶክተር አዳሞል ጅራ ቀላል ጉዳት ደረሰባቸው ያሏቸው ሶስት ሰዎች ሆስፒታላቸው ውስጥ ታክመው መሄዳቸውን ገልጸው፣ አንድ ሰው ግን ሆስፒታል የደረሰው ብዙ ደም ፈሶት ህይወቱ ካለፈ በኋላ መሆኑን ተናግረዋል። አደጋውን ጥሏል ስለሚሉት ወገን ማንነት የዞኑ አንድ ዋና አስተዳዳሪ አቶ ኤልያስ ኡመታ ይህንን ብለዋል። ገለመ እንዲሰጥ ካምፒ ወራና ኬሰ ንደርበተመ ሚጫንገው በመንዲ ስለተፈጸመው የቦምብ ጥቃትና በጉሊሶ ከተማም በከንቲባው ላይ እርምጃ መወሰዱን መረጃ ደርሶናል። በሁለቱም ቦታ ጥቃቱን የፈጸሙት አባገዳዎች፣ አገር ሽማግሌዎች፣ የሃይማኖት አባቶች እና መንግስት ያደረገላቸውን የሰላም ጥሪ ሳይቀበሉ በጫካ የቀሩ የኦነግ ሸኔ ሸማቂዎች እንደሆኑ ነው የሚታሰበው። አንዳንድ የሸማቂዎቹ አባላት አሁንም በሰላማዊ መንገድ ትጥቃቸውን ፈትተው እየገቡ በመሆኑ ሌሎችም በሰላም ተመልሰው እጅ ቢሰጡ የሚደርስባቸው ችግር የለም። ምክንያቱም እነሱም የኦሮሞ ልጆች ናቸውና፣ የሶስተኛ አካል አደራዳሪነት ግን አስፈላጊ አይመስለኝም። ምክንያቱም ሸማቂ ቡኑ ህጋዊ አካል ያለው የፖለቲካ ድርጅት አይደለም። ነገር ግን መሳሪያቸውን በመፍታት ቢገቡ በሰላም ላይ አብሮ መስራት ይቻላል። ገለልተኛ የሆነ ሶስተኛ አካል በእነሱና መንግስት መካከል ጣልቃ ቢገባ ለውይይት ዝግጁ መሆናቸውን የሸማቂዎቹ መሪ ናቸው የሚባሉት ኩምሳ ዲሪባ ከዚህ ቀደም ገልጸው የነበረ ቢሆንም የዞኑ አስተዳዳሪ በሰጡት ምላሽ ግን ሸማቂ ነው የሚባለው ቡድን አንዳንድ አባላት ቀደም ሲል እጃቸውን ሰጥተው መቀላቀላቸውን ጠቁመው የቀሩትን ቢገቡ በሰላም ለመቀበል ዝግጁ መሆናቸውን አስታውቀዋል። የሸማቂዎቹ መሪ ናቸው የሚባሉትን ኩምሳ ዲሪባ ወይም ጃልመሮን በስልክ አግኝቼ ስለተጠቀሱት ክሶች ምላሽ እንዲሰጡኝ ጠይቄያቸው እንዲህ ብለውኛል። አነራ ካ ወራን ብልሱማ ኦሮሞ ወራነ ወሊ ማ መተ ሰኑሞ መቃ ወራን ብልሱማ ኦሮሞ የኦሮሞ ነጻነት ታጣቂ እንደሱ ታጥቆ በሚንቀሳቀስ ሰራዊት ላይ ካልሆነ በስተቀር በመንግስት ተይዘው በእኛ ስም እንግልት እየደረሰባቸው የሚገኙ ሰዎች ላይ ቦምብ አይወረውርም። ይህ ወቀሳ አይመለከተንም። እነዚህ ሰዎችን ቦምብ ወርውረውባቸው ጥቃት የፈጸሙት የመንግስት ወታደሮች እንደሆኑ መረጃ አለን። የጉሊሶ ከንቲባንም ከሆነ እኛ አልገደልናቸውም። የክልሉ መንግስት ከመንግስት እውቅና ውጭ የሚንቀሳቀሱ ታጣቂዎች ላይ እርምጃ እንደሚወስድ ሰሞኑን መግለጫ በማውጣቱ እርምጃ እየወሰዳችሁ ነው ለተባለው በመገናኛ ብዙኃን የሚወጣ መግለጫ አስበርግጎን እንዲያለ እርምጃ የሚያስወስደን ነገር አይደለም። ለወደፊት ያለን እቅድም መታገል ነው። የሚደመደመውም በኦሮሞ ህዝብ ድል ይሆናል። ወራና በሌላ በኩል ግን በሸማቂዎቹ ታጣቂዎችና በመንግስት ኃይሎች መካከል የሚስተዋለው ግጭት ህብረተሰቡ በሰላም ወጥቶ እንዳይገባ እንቅፋት መሆኑንና ስጋትም ያሳደረባቸው መሆኑን የገለጹ የምዕራብ ኦሮሚያ ነዋሪዎች ገለልተኛ አካል ጣልቃ ገብቶ እንዲያወያይ መምከራቸውን በዚሁ ሰሞን መዘገባችን ይታወሳል። ለአሜሪካ ድምፅ ናኮር መልካ ፋምቦ አድማጮች እየተከታተላችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። የኤርትራ መንግስት ከ18 ዓመታት በፊት ከህግ ውጪ አስራቸው የምትገኘውን 28 የፖለቲካ ሰዎችና ጋዜጠኞች ያለምንም ቅድመ ሁኔታ በአፋጣኝ እንድትለቅ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ጠየቀ። አምነስቲ በኤርትራ የሚገኙ እስረኞች እንዲለቀቁ መወትወት ከጀመረ ዓመታት ተቆጥረዋል። የትግረኛ ክፍል ባልደረባ በትረ ስልጣን መግለጫውን ተንተርሶ የድርጅቱን የመንግስት ግንኙነት ምክትል ዳይሬክተር አዶቴ አክዌን አነጋግሯል ሲሆን ግርማ ዝርዝሩን ይዛለች። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የህሊና እስረኞች እንደሆኑ የሚያምነው በኤርትራ በእስር ላይ የሚገኙ ጋዜጠኞችና ፖለቲከኞች የታሰሩበትን አስራ ስምንተኛ አመት ለማስታወስ ትላንት የተጀመረውን የማህበራዊ ሚዲያ ዘመቻ አስመልክቶ ባወጣው መግለጫ እነዚህ ጋዜጠኞች ከታሰሩበት መስከረም ወር ሺ ዘጠኝ መቶ ዘጠና ሶስት አመተ ምህረት ጀምሮ በህይወት ስለመኖራቸው ስለጤናቸውም ሆነ ስላሉበት ሁኔታ የታወቀ ነገር የለም ብሏል። አምነስቲ ኢንተርናሽናል እነዚህ የህሊና እስረኞች የሚላቸው በኤርትራ የሚገኙት እስረኞች እንዲለቀቁ መሟገት ከጀመረ 18 ዓመታት ቢቆጠርም ከኤርትራ በኩል ግን ምላሽ አለመገኘቱን አስታውሷል። አስራ አንዱ ፖለቲከኞች የኤርትራ መንግስት ምርጫን በማካሄድ ህገ መንግስቱን አክብሮ ለህግ የበላይነት እንዲገዛ ለፕሬዚዳንት ኢሳያስ አፈወርቂ ግልጽ ደብዳቤ በመጻፋቸው መታሰራቸውን ያስታወሰው የአምነስቲ መግለጫ 17ቱ የታሰሩት ደግሞ ለፕሬዝዳንቱ ስለተጻፈው ግልጽ ደብዳቤ ዘገባ በማቅረባቸው ነው ብሏል። እነዚህ ጋዜጠኞችና ፖለቲከኞች ከተያዙበት ጊዜ ጀምሮ ስለሚገኙበት ሁኔታ አንድም የተሰማ ነገር የለም። ሰይፍ ማንጌጎ የአምነስቲ ኢንተርናሽናል የምስራቅ አፍሪካና የአፍሪካ ቀንድ አካባቢ ምክትል ዳይሬክተር ናቸው። እስረኞቹ ፍትሕ እንዲያገኙ መወትወት ከተጀመረ ሁለት አስርት ዓመታት ሊደፍን ነው ካሉ በኋላ ይህንን ሁኔታ የበለጠ አስከፊ የሚያደርገው ደግሞ ኤርትራ የተባበሩት መንግሥታት ድርጅት የሰብአዊ መብቶች ምክር ቤት አባል መሆኗ ነው ማለታቸው በመግለጫው ላይ ተጠቅሷል። ቪኦኤ ያነጋገራቸው የድርጅቱ የቅስቀሳና የመንግስት ግንኙነት ምክትል ዳይሬክተር አዶቴ አኩዌ ቀኑን አሳዛኝ የማስታወሻ ቀን ብለውታል። ማንም አይቷቸው አያውቅም። አብዛኞቹም የጤናቸው ሁኔታ በምን ሁኔታ ላይ እንዳለ አይታወቅም። በሕይወት ስለ መኖር አለመኖራቸው እንኳን የሚያመለክት ፍንጭ የለም። ድርጅታችን በዚህ ዘመቻ ለማድረግ እየሞከረ ያለውም ኤርትራ ውስጥ በእስረኞች ላይ እየተፈጸመ ያለው በደል ትኩረት እንዲያገኝ ነው። አያይዘውም በኤርትራ እስር ቤቶች ውስጥ የሚገኙት እነዚህ እስረኞች ብቻ እንዳልሆኑ እናውቃለን። ትክክለኛ የእስረኛ ቁጥርም በእጃችን የለም። በዚህ የ18 ቀን ዘመቻም በእስር ላይ የሚገኙትን ግለሰቦች ስራና ታሪክ በማጉላት እንዲታወሱ እናደርጋለን ብለዋል። ይህም በኤርትራ መንግስት ላይ ግፊት ለማሳደር እንደሚረዳ ይናገራሉ። የታሰሩትን ሰዎች ስምና ማንነት አካተን ጉዳያቸው በዝርዝር ታትሞ እንዲወጣ እናደርጋለን። ከኤርትራ ጋር ግንኙነት ያላቸው ሌሎች መንግስታትም የእስረኞቹን ሁኔታ በሚገባ እንዲረዱትና እስረኞቹ ለምንና እንዴት እንደታሰሩ ታሰሩ በመጠየቅ የኤርትራን መንግስት እንዲወተውቱ የቅስቀሳ ስራ እንሰራለን። የኤርትራ መንግስት ተወካዮችም እነኚህን ሰዎች እስካሁን ለምን እስር ላይ እንዳቆያቸው እንዲጠየቁ ግፊት እናደርጋለን። አዶቴ አኩዌ፣ አስመራ የሚገኘው የኤርትራ መንግስት ዓለም አቀፍ ጫናን ተቋቁሞ ይህንን የሰብአዊ መብት ጥሰትን ለመቀጠል የሚያሳየውን ጠንካራ አቋም ድርጅታቸው እንደሚረዳ ገልጸው መሰረታዊ የሆነውን የሰብአዊ መብት እንኳን ለምን እንደማያከብር በተደጋጋሚ ሊጠየቅ እንዲያከብርም ሊወተወት እንደሚገባ ይገልጻሉ። የኤርትራ ጎረቤት ሀገር በሆነችው ኢትዮጵያ ብዙ ለውጦች እየታዩ መሆኑን ያስታወሱት አዶቴ እንዴት በኤርትራ ምንም አይነት ለውጥ አይኖርም ሲሉም ይጠይቃሉ። መላው ዓለም ይህንን ተገቢ ያልሆነ እስር በመቃወም መብታቸው ከተጣሰው እስረኞች ጎን እንዲቆም ድርጅታቸው ጥሪ እንዳቀረበ ገልጸው እርሳቸውም ይህንኑ ውትወታ ያጠናክራሉ። አምነስቲም ሆነ የእስረኞቹ ቤተሰቦች እስረኞቹን ለማየት ምንም አይነት መንገድ እንዳላገኘ ገልጸው በእነዚህ የ18 ቀናት ዘመቻም እስረኞቹ እንዲፈቱ ከፍተኛ ጉትጎታ እንደሚደረግ ጠቁመዋል። በዚህ የአምነስቲ መግለጫ ላይ የኤርትራ መንግስት የሚሰጠውን ምላሽ ለማግኘት በቪኦኤ በኩል ተደጋጋሚ ጥረት ቢደረግም ጥረታችን ሳይሳካ ቀርቷል። የኤርትራን መንግስት ምላሽ እንዳገኘን ይዘን እንመለሳለን። በኢትዮጵያ ፈርቀዳጅ ከሆኑት የመጓጓዣ አሳላጮች መካከል አንዱ የሆነው ራይድ ድርጅት ስራውን አቁሟል መባሉ ስህተት መሆኑን፣ ሆኖም በስራው ላይ ጫናዎች እየደረሱበት መሆናቸውን ለአሜሪካ ድምጽ ገለጸ። የድርጅቱ ዋና ስራ አስኪያጅ ሳምራይት ፍቅሩ በቅርቡ በአዲስ አበባ ከተማ የትራንስፖርት ባለስልጣን በኩል ወጥቷል የተባለው የኮድ ሶስት መኪኖች ላይ ገደብ የጣለ ሕግ የራይድ ተጠቃሚ ሾፌሮችን እንዳሳሰበ ተናግረዋል። አይ ስታንድ ዊዝ ራይድ የተሰኘውን የማህበራዊ አውታሮች ዘመቻ ተከትሎ በገጾቻቸው ብቅ ያሉት የከተማ ከንቲባ ኢንጂነር ታከለ ኡማ በበኩላቸው የቴክኖሎጂ ፈጠራ መከልከል ወይም ማፈን ስራችን አይደለም ብለዋል። ደንቡ የተገልጋዮችን ደህንነት ለማስጠበቅ ግብ እንዳለውም ተናግረዋል። ሀብታሙ ዝርዝር አለሁ። ራይድ ከአምስት ዓመታት በፊት ስራውን የጀመረ ተጓዦችና የመጓጓዣ አገልግሎት የሚፈልጉ ግለሰቦችን የሚያገናኝ አውታር ነው። እንደ ድርጅቱ ኃላፊ የቀደመ ማብራሪያ ከሆነ አገልግሎቱን ከ200 ሺህ በላይ የአዲስ አበባ ከተማ ነዋሪዎች ይጠቀማሉ። ከአንድ ሺህ በላይ በድርጅቱ ስር የተመዘገቡ የታክሲና የንግድ ተሽከርካሪ ባለንብረቶች ድርጅቱ ባዘጋጀው መተግበሪያና የቀጥታ ስልክ ስርዓቱ በኩል ከደንበኞች ጋር ይገናኛሉ። በአማራጭ እጦት ለተቸገረው የአዲስ አበባ የትራንስፖርት ሁኔታ በመልካም ጭላንጭልነት ሲጠቀሱ ከነበሩ አገልግሎቶች መካከል አንዱ የሆነው ድርጅት ስራውን ሊያቆም ነው የሚለው ጉዳይ አይሎ ሲሰማ ነበር። የድርጅቱ መስራችና ዋና ሥራ አስኪያጅ ሳምራዊት ፍቅሩ ግን ድርጅቱ ስራውን እንዳላቆመ፣ ሆኖም ለወሬው መነሻ የሆነ ውጥረት መኖሩን ይናገራሉ። መነሻ ምንድን ነው? አዲስ መመሪያ አውጥተናል ላሉ የአዲስ አበባ ትራንስፖርት ባለስልጣን፣ ያ መመሪያ ደግሞ ራይዲን ኦፕሬት እንዳያደርግ የሚያረገው ነው የሚል ወሬ ነው መነሻው። እንዲሁም ደግሞ ያው ከዚህ በፊትም ተፈጥሮ የነበሩ ሙሉ ለሙሉ ራይድ ላይ ፎከስ ያደረገ ኮንቲኒስሊ ትራንስፖርት በዓል ፈጣኑ ራይድ ሳይድ እያለ ራይድ ሌጋል ነው ብሎ በጣም ብዙ ፊዎች ፈጥሮ ነበር። ና ከዛ ጋም የተያዘ ነው፣ አዲሱን መመሪያ ማውጣታቸው ነው ይህንን ያመጣው። የአዲስ አበባ ከተማ የትራንስፖርት ባለሥልጣን ከሰሞኑ የታክሲ አገልግሎት በሚሰጡ መኪኖች ዙሪያ ደንብ አውጥቷል። ደንቡ ኮድ አንድ መለያ ያላቸው መደበኛ የታክሲ መለያ ቀለም ተቀብተው ሕዝብን እንዲያመላልሱ ከተፈቀደላቸው መኪኖች ውጪ ሌሎች ማናቸውም የንግድ መኪኖች የታክሲ አገልግሎት እንዳይሰጡ የሚከለክል ነው። ይህ ደንብ ኮድ ሶስት መለያ ያላቸው የንግድ መኪኖችን በመጠቀም በራይድ አውታር በኩል አገልግሎት ሲሰጡ ለነበሩ ሹፌሮች ጫና መፍጠሩን ሥራ አስኪያጆ ይናገራሉ። ሰለሞን ባለፈው ሰኞ ለታ በአቶ ማነሳችን አሰፋ መዝገቡ ሬዲዮ ፕሮግራም ላይ እዛ ላይ የተናገሩት ምንድን ነው፣ እኛ ኮድ አንድ አርጋ ስለከለከልን በኮድ ሶስት አርጋ ተደብቀው ኢሌጋል ስራ ይሰራሉ። ኮድ ሶስት መስራት አይችሉም። ይሄን ነገር መግለጫ ሰጥተው ነበር ዶክተር ሰለሞን። እሱ ብቻ ሳይሆን ተኳ መዝገቡ በኮድሶርት የሚሰራ የትራንስፖርት አገልግሎት የለም፣ ሕጉ አይፈቅድም። ስለዚህ እነዚህ ኢሌጋሎች ናቸው ብሎ መግለጫ አደጋዝ በጣም ደጋግሞም ስለተናገረ የእኛም አባሎች እኛ ጋር ፓርትነሮች በጣም ተረብሸው ነበረ። ከባለድርሻ አካላት ጋር በቂ ውይይት ሳይደረግበት ደንቡ መውጣቱ የፈጠረባቸውን ግራ መጋባት ያልደበቁት ስራ አስኪያጇ፣ ድርጅቱ የቴክኖሎጂ ፍቃድ አግኝቶ እንደሚንቀሳቀስ የኮድ ሶስት መለያ ተጠቃሚ ሾፌሮችም ህጋዊ የንግድ ፍቃድ አውጥተው እየሰሩ እንደሚገኙ ጠቅሰው አሁንም ቢሆን ስራቸውን ለመቀጠል እየሞከሩ እንደሆነ ተናግረዋል። ሰሞነኛውን ደንብ የቴክኖሎጂ መስክ ፈጣሪዎችን ጅምር የሚያቀጭጭ እርምጃ አድርገው የቆጠሩ አይስታንድ ዊዝ ራይድ ከራይድ ጋር እቆማለሁ የሚል ዘመቻ ከፍተው የከተማዋ አስተዳደር ጫና ፈጣሪ ነው ያሉትን ደንብ በድጋሚ እንዲመለከት ጠይቀዋል። ለዚህ መልስ በሚመስል መልኩ የአዲስ አበባ ከተማ ከንቲባ ኢንጂነር ታከለ ኡማ በፌስቡክና ትዊተር ገጻቸው ላይ መልእክት አትመዋል። የቴክኖሎጂ ፈጠራ መከልከል ወይንም ማፈን ስራችን አይደለም፣ ልናደርግም አንችልም፣ ደግሞም አይገባም። በዘንድሮ ዓመት ብቻ ከ10 ሺህ ወጣቶች በላይ የሥራ ዕድል በዚህ ዘርፍ ይፈጠርላቸዋል። የመመሪያው ፍሬ ሐሳብ በዚያ ወደ የተቃኘ ነው። ተግባቦቱ ላይ ግልጽ ያልሆነ ነገር ካለ ይስተካከላል። የታክሲ አገልግሎት የሚሰጡ የቴክኖሎጂ ፈጠራ ሥራዎችን ለማበረታታት የታሰበ አሰራር ነው። ለኮድ ሦስት እንዲሁም ለኮድ አንድ ቴክኖሎጂዎች ይሠራል። የተገልጋዩን ደህንነት መጠበቅም የጋራ ሥራ ይሆናል። ኮድ ሦስት የንግድ ፍቃድ ሲያስፈልግ፣ ኮድ አንድ ግን የንግድ ፍቃድ ሳያስፈልጋቸው በቴክኖሎጂው ተጠቃሚ ይሆናሉ ይላል መልእክቱ። ስለ አዲሱ ደንብ ሀተታ ያቀረቡ የሀገር ውስጥ የመገናኛ ብዙኃን እንዳስታውቁት የንግድ ታርጋ ተለጥፎባቸው የታክሲ አገልግሎት የሚሰጡ ሾፌሮች ሦስት ሺህ ብር ይቀጣሉ። ጥፋቱን ለሦስት ጊዜያት ያክል ከደጋገሙት ከአስር ሺህ ብር ቅጣት ጋር የመንጃ ፈቃዳቸውን ሊነጠቁም ይችላሉ። በአዲሱ ደንብ ዙሪያ ማብራሪያ ለማግኘት ወደ አዲስ አበባ ከተማ አስተዳደር ስልክ መተን ነበረ። ጉዳዩ ይመለከታችኋል የተባሉትን በምክትል ከንቲባ በማድረግ የኢኮኖሚ ክላስተር አስተባባሪ የሆኑት ዶክተር ሰለሞን ኪዳኔ ስልክ ላይ ከትናንት ጀምሮ ደጋግመን ደውለናል። ልናገኛችሁ አልቻልንም። ጥረታችን ይቀጥላል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። የአሜሪካ ድምጽ ራዲዮ በደንቡ ላይ ማብራሪያ እንዲሰጡን ለማድረግ ትላንትናና ዛሬ ወደ ከተማው ትራንስፖርት ኃላፊ ዶክተር ሰለሞን ኪዳኔ ደጋግሞ ቢደውልም ልናገኛቸው አልቻልም። ምላሻቸውን እንዳገኘን ይዘን እንመለሳለን። ተከታዩ ዘገባችን ሴቶች በጋቢና ነው ተምሳሌት ኪችን የተሰኘ የሙትስ ሙሉ ለሙሉ ሴት ተቀጣሪዎች ያሉት ሴቶችን ለመደገፍ የሚሰራ ሬስቶራንት አጋር መስራች ፍትህ አስራት ናቸው እንግዳችን። ኤደን ገረመው ቆይታ አድርጋለች። የሴቶችን ህይወት እንዴት እንቀይር እስከ መቼ ነው ሴቶች ሳይማሩ የተሻለ ስራ ሳያገኙ የራሳቸውንም የቤተሰባቸውንም ህይወት ሳይቀይሩ የሚኖሩት? ሴቶች ቢማሩ ቢሰሩ የተሻለ ቤተሰብ የተሻለ ማህበረሰብ የተሻለች አገር ትኖረናለች ያሉ ሶስት ወጣት ሴቶች ሴቶች ሳይማሩ መስራት የሚችሉት የሚቀላቸውን ነገር ተጠቅመን መጀመሪያ የስራ እድልን እንፍጠር ብለው ያሰቡት ሳምራዊት ሜስነር፣ ማስረሻ አየለና ፍትህ አስራት ተምሳሌት ኪችን ብለው አዲስ አበባ ሳር ቤት አካባቢ ምግብ ቤት ከፈቱ። ከመስራቶቹ አንዷ የሆነችው ፍትህ አስራት ስለተምሳሌት ኪችን አመሰራረትና አላማ እንዲታካፍለናለች። ተምሳሌት ኪችንን እያሰብነው ሴቶች ላይ መስራት ነው። ሁሉም ሰው እንደሚረዳው የምግብ ኢንዱስትሪው ደግሞ ለሴቶች በጣም ቅርብ ነው። የቤት ውስጥ ያለው የምግብ ኳሊቲ ነው እንግዲህ ሴትዋ ሆቴል ቢገባ መለኪያው እና ያንን የሚያውቁት እናቶች፣ ሴቶች እና እህቶች ናቸውና በዚህ ኢንዱስትሪ ላይ ምንሰርብ የተሻለ ከሴቶች ጋር በቅርበት መስራት እንችላለን፣ ብዙ ሴቶችን ማገዝ እንችላለን ብለን አሰብልና ከዛ ነው እንግዲህ ተምሳሌትን ለተምሳሌት ኪችን ሰራተኛ ለመቅጠር ያወጡት መስፈርት ብዙዎችን ያስገረመ ነበር። እኛ የምንፈልገው ብቻዋን ቤተሰብ የምታስተዳድር ት ወንድሞቻን የምታስተምር፣ ወይም ደግሞ አናቶች የሆኑ ስራ ልምድ የሌላቸው ግን ችሎታ ያላቸው መስራት የሚፈልጉ ሴቶች የምንፈልገው ብለን ነው። ግን ስልጠና ይሰጥ ነበር ለማወቅ ከነበራቸው ጉጉት ጋር ተጨምሮ በጣም ብዙ ለውጥ ያመጡት እስካሁንም ብዙ ነገር የሚሰሩ ሴቶች አብረውን ያሉ ተምሳሌት ኪችን ለሴቶች የስራ ዕድል ፈጥሮ ተመጣጣኝ ክፍያ ከመክፈል በዘለለም ለሰራተኞቹ ሁለንተናዊ ድጋፎችን ያደርጋል። ሰራተኞች ሁለንተናዊ የሆነ እድገት እንዲያድጉ ነው። እና በእኛ ማህበረሰብ ሴቶች ጉዳይ ብለው ለራሳቸው ሰርተው ጥሩ ነገር መብላት ልምድ ስለሌላቸው እዚህ በስራ ቦታ ላይ እያሉ ምግብ እናዘጋጃለን። እዛ ባለፈ በወርሃዊ የንጽህና መጠበቂያ እቃዎችን እንሰጣለን። በጣም የምንኮራበት ደግሞ የሚማሩ ሰራተኞችን እናስተምራለን። የትምህርት ክፍያ እየከፈልን እንዲሰሩ እንዲለወጡ እናግዛለን። እንዲቆጥቡ ደግሞ እናበረታታለን። በተለይም ደግሞ በየአመት ባሉ በቁጠባቸው ሂሳባቸው ላይ እንደ ቦነስ ብር በማስቀመጥ ቁጠባ እንዲለማምዱ እንዲችሉ እናረቃለን። ሌላ ለሰራተኞቻችን የሕክምና ወጪያቸውን እንችላለን። ሁልጊዜም የምንነግራቸው ራሳቸውን ካልወደዱ ራሳቸውን ካልተንከባከቡ ቤተሰቦቻቸውም ለሀገራቸው መሆን አይችሉም። በስሜታቸው ደግሞ በውስጣቸው ምን ይሰማቸዋል? ምን ምን ውስጥ ውስጧን ያላት በጎ ፈቃደኞች አሉ ካውንስሊንግ መስጠት የሚፈልጉ ነው። ለእነሱ ማማከር እድል እንሰጣለን። በበጎ ፈቃደኞች እንግሊዝኛ ቋንቋ እናስተምራለን። ንግዳቸውን ለመጀመር መነሻ ያጡ እንጀራ፣ እንቁላል፣ ቅመማ ቅመም፣ በርበሬ፣ ሽሮ እንደዚህ አይነት ነገሮች ለምሳሌ አቅራቢ በመሆን ንግዳቸውን እንዲያሳድጉ ለሴቶች እድል ያስጠቃለን። ፍሬወት ሽፈራው በተምሳሌት ኪችን ውስጥ ካሉ ሴት ሰራተኞች አንዷ ናት። በስራ አስኪያጅነት ድርጅቱን እየመራች ትገኛለች። ቀንቀን እየሰራች፣ ማታ ማታ በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት ውስጥ የአካውንቲንግ ትምህርቷን ተምራ ዘንድሮ ተመርቃለች። በሌሎች ምግብ ቤቶች ውስጥ ቅዳሜና እሁድ ስራ ስለሚበዛ እረፍት መውሰድ አይታሰብም። ተምሳሌት ግን ስራዬና ትምህርቴን እንዳቻችል ረድቶኛል ትላለች። ያው ተምሳሌት ውስጥ እንደሚታወቀው ሁላችንም ሴቶች ናት። እዚህ ከተማ ውስጥ ብዙ ጊዜ ክፍተት አለ። ቅዳሜና እሁድ በጣም ቢዚ ይሆናሉ ተብሎ ስለሚታሰቡ ለትምህርት እድል የላቸውም እና ይሄ ቤት ግን ምንም ደግሞ ሳይቆርጥብኝ ለቀረቡባቸው ቀናቶች እድል ሰጥቶኛል። ቅዳሜም እሁድም ትምህርት በአግባቡ እንዲከታተል ጎን ለጎን ስለ ቤተሰብ የተለያዩ አጫጭር ስልጠናዎች ይሰጣሉ። እናም ከዛም በላይ ደግሞ ተደርጉልኛል ማለት ነው ለኔ ከተመሰረተ አራተኛ ዓመቱን ለመያዝ ጥቂት ወራቶች የቀሩት ተምሳሌት በዚህ ጊዜ ውስጥ በቋሚነት 23 ሰራተኞችን ቀጥሮ ሁለተኛ ቅርንጫፍም ለመክፈት ተፍ ተፍ እያለ ነው። ሙሉ ለሙሉ ገቢው ሴቶችን ለመርዳት የሚውለው ይሄ ፕሮግራም በአዲስ አበባ ቆሺ አካባቢ ለሚገኙ ችግረኛ መመገቢያ መርሃ ግብሮዎችም በአይነት ድጋፍ ያደርጋል። ይህ ሁሉ ስራ ሲሰራ ግን መንገዶች ሁሉ አልጋ ባልጋ እንዳልሆኑ ፍትህ አጽንኦት ሰጥታ ትናገራለች። በጣም ከባዱ ነገር የጀመርነው ቢዝነስ ሞዴል እየሰራነው ያለነውን አላማ መረዳት የሚከብደው በጣም ብዙ ሰው ነበር። በቀላሉ ገንዘብ ለመሰብሰብ ያዘጋጀነው አላማ ብሎ የሚያስበው ሰው ነበር እና አላማችንን በሰዎች አእምሮ ለማስረዝ በጣም ከባዱ ነገር ነበር። ሁለተኛው ደግሞ ምንም አይነት የህግ ከለላ ና ድጋፍ የለም። ለማንኛውም ንግድ ነው የተመዘገብ ነውም ልንሰራም የነበር ነው እሱ ደግሞ በጣም ከባድ ነበር። በተለይም ደግሞ ግብር በመክፈሉ ላይ አልነበረም ጥያቄያችን። አሰራር ላይ፣ አካሄዶች ላይ ከምንደግፈ አላማ አንጻር እንኳን እና ነገሮች ቀለል እንዲሉ እንጠይቅ ነበር እና ይሄ ግል ጉዳያችሁ ተብለን እናውቃለን እና የምንሰራውን ስራ የማይረዳ የህግ ማዕቀፍ ነበር። ፍትህ ስታጠቃልልም መንግስት እንደ ተምሳሌ ትላሉ ማህበረሰብ ተኩር ስራ ለሚሰሩ ድርጅቶች የተለየ የህግ ማዕቀፍ ሊያበጅላቸው እንደሚገባ አሳስባለች። ይህንን አላማ ለሚደግፉ የህብረተሰብ ክፍሎችም ስራቸውን መጥተው እንዲጎበኙ ጥሪ አቅርባለች። አሁን ሰአቱ የሙዚቃ ነው። የጋቢና ቪኦኤ እንግዳ ለአድማጮቻችን ምርጫ አለው። ሚካኤል በላይነህ እባላለሁ እና ይህ ምርጫ ለጋቢና ቪኦኤ አድማጮች ነው መመርቅላቸው። በሰላም አብረን ተጉዘናል፣ ሁሉም ጥሩ ይሆናል የሚለው ነው የምመርቅላቸው። ምክንያት ከዚህ የበለጠ በጣም ወዛቸው ብዙ ንደፈኖች አሉ ባለት፣ ግን ዛሬ አሁን ካለንበት ሁኔታ አንጻር እና እንደ አንድ የኢትዮጵያ ህዝብ አብረን ረጅም ጉዞ ተተጓዝም አሁን ያለው ነገር ደግሞ አልፎ ሁሉም ጥሩ እንደሚሆን ሆኖ እምነት ስላለኝ ያንን ለማስተላለፍ ሁሉም ፍሪ ይሆናል አብረን ተጉዘናል ይላልና፣ ከቦብ ማርሊ ዘፈን ነው የተቀዳ ነው። ትንሽ ወደ እኛ እንዲመለስ ተደርጓል። ኦሪጅናል ጸሐፊው የዚህና ወደ እኛ የመለሰው ደረጀ መኮንን ነው፣ በሕይወት የለም አሁን። ታዋቂ በጣም ሙዚቃ የሰራ እሱ። አመሰግናለሁ። I <speaking in Spanish> ይሆናል ሚካኤል በላይነህ። እንግዲህ አድማጮች በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አትቢያም ሀሪክ በትዊተርም እንዲሁም ሀሽታግ ጋቢና ቢን በመጠቀም አድርሱን ጋቢና ቪኤ አት ቪኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ጋቢና ቪኤ ብላችሁም የኢንስታግራም ገጾቻችንን ተከተሉ። 202059942 የውስጥ መስመር 14 በሚለው ስልክ ደውሉ ና ለጋቢና ቪኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል። አድማጮች እንግዲህ የዛሬው የጋቢና ቪኤ ዝግጅታችንን እዚህ ሊያጠናቀን ልንሰናበታችሁ ነው። ፕሮግራሙን በመምራት አብረናችሁ የቆየነው ጽዮን ግርማና ኤደን ገረመው ነበረን። ዝግጅታችንን በማቀናበር ደግሞ ሞክቤል የቤሮ ነው፣ አብሮን የነበረው። ሁሉም ጥሩ ይሆናል በሚለው የሚካኤል በላይነህ ዘፈን እንሰናበታለን። ደህና ደሩ